ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል አሁን ከሶስት ቀን በፊት የወጣውን ችግር ሪፖርት ብናይ በግጭቶች ምክንያት ተለያየ ባለመግባባቶች ምክንያት ከሀያ ፐርሰንት የሚሆኑ ምሴቶች፣ ተማሪዎች ከትምህርት ውጭ የሆኑበት እንሳኛለን። የኒው ሆራይዘን ፓንአፍሪካኒዝም ሲቪክ ተቋም ባልደረባና ከዚህ ቀደም በአፍሪካ ህብረት በኩል ተሰናድቶ የነበረው ሰላም ጉዞ በአፍሪካ ተሳታፊ ህይወት አዳንን ነው። ቀደም ብለን የሰማናት በቅርቡ በተደረገው የአፍሪካ ህብረት የመሪዎች ጉባኤ ዙሪያ ሀሳቧን በምሽቱ ታጋራናለች። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። የአፍሪካ ህብረት ለሰባተኛው የመሪዎች ጉባኤ እሁድ የካቲት 10 2016 ዓ ም ተጠናቋል። የጉባኤው አጀንዳ በሳይንስና ቴክኖሎጂ የተደገፈ ሁሉን ያማከለ ትምህርትን በአህጉሪቱ ተደራሽ ማድረግ ነበረ። ይሁን እንጂ በዋናነት ጉባኤው ትኩረቱን በአህጉራዊ ሰላምና ደህንነት ጉዳዮች ላይ አድርጓል። ከዚህ ጋር በተያያዘ ሀሳቧ እንድታጋራን የኒው ሆራይዘን ፓን አፍሪካ ሲቪክ ተቋም ባልደረባ የሆነችው ህይወት አዳነን ጋብዘናል። ከኤደን ገረሙ ጋር ያደረጉት ቆይታ በመቀጠል ይቀርባል። ሰላሳ ሰባተኛው የአፍሪካ ህብረት የመሪዎች ጉባኤ ከተጠናቀቀ የቀናት እድሜዎች አለፉት የዘንድሮ የህብረቱ ጉባኤም የህብረቱ አባል ሀገራት በጎርጎሮሳውያኑ 2063 ዓ ም ሊያሳካቸው ከያዟቸው አጀንዳዎች መካከል አንዱ የሆነው በሳይንስ ቴክኖሎጂና ፈጠራ የተደገፈ ሁሉን ያማከለ ትምህርት ላይ ትኩረቱን ለማድረግ ቢነሳም፣ በዋናነት ግን በአፍሪካ አሳሳቢ እየሆነ የመጣው ሰላማዊ የሆነ የሀይልና የስልጣን ሽግግር ጉዳዮች እንዲሁም ደግሞ ቀጠናዊ ግጭቶች አብዛኛውን የውይይቱን ሰዓቶች ተቆጣጥረውታል። የፓን አፍሪካንዝም እንቅስቃሴ ደጋፊ የሆነው የኒው ሆራይዘን አፍሪካን ሲቪክ ቡድን ባልደረባ እና ከዚህ ቀደም በአፍሪካ የሰላም ጉዞ ላይ ተሳታፊ የሆኑት ህይወት አዳነ ምንም እንኳን የዘንድሮ አጀንዳ ትምህርት ቢሆንም በአህጉሪቱ ያለው የሰላም እጦት ግን አሳሳቢ መሆኑ አብዛኞቹ ስኬቶች ወደ ኋላ እየጎተተን ይላሉ። አሁን ያለው የአፍሪካን ሁኔታችን ነው። በጣም ብዙ መፈንቅለ መንግስቶች የሚደረግበት ነው። የሰላምና መረጋጋት ሲባይ አስቸጋሪ ሆኗል። ብዙ ደርቅ ሲከሰት ረሃብ የሚከሰትባት ነው። እሱን በጣም አሳሳቢ ነው። በምግብ ራስ የሚቻሉ ዘንድሮ ደግሞ እንደ መሪ መፈክር ነገር ነው። የፖለቲካል ኮመት መንፈስ ቃል መሪዎች በዚህ ነገር ራሳቸውን ማስገዛት ይገባቸዋል። ትምህርት ቤቶችን መጠበቅ አለባቸው። ተማሪዎችን መጠበቅ አለባቸው። ዩኒቨርሲቲዎችን መጠበቅ አለባቸው። ምክንያቱም አሁን ከሶስት ቀን በፊት የወጣውን ችግር ሪፖርት ብናይ በግጭቶች ምክንያት ተለያዩ ባለመግባባቶች ምክንያት ከሀያ ፐርሰንት የሚሆኑ ምርሴቶች ተማሪዎች ከትምህርት ውጭ የሆኑበት ህብረት በአጀንዳ ሁለት ሺ ስልሳ ሶስት ሊያሳካቸው ከያዛቸው ግቦች መካከል አንዱና ዋነኛው የሆነው ትምህርትን በሁሉም የዕድሜ ክልል ለሚገኙ ዜጎች ያለምንም መድሎ ተደራሽ ማድረግ ሲሆን፣ በተለይም በሳይንስና ፈጠራ የላቀ የትምህርት አሰጣጥ የአጀንዳው ዋነኛ ትኩረቶች ናቸው። ይሁን እንጂ አፍሪካ አሁንም ድረስ በውጭ ሀገራት ድጋፍ ላይ መመርኮዟ እነዚህን ገንዘቦች ለማሳካት ተግዳሮት እንደሆኑባት ህይወት ትገልጻለች። ያለ ሰማኒያ ፐርሰንት የሚሆነው ከኢንተርኔት ጋር ወይም በሚቆሉ ምክንያቱም እኛ አሁን በጣም እንደ አፍሪካ ብዙ ቻሌንጆች አሉብን፣ ብዙ ችግሮች አሉብን። እርግጥ ነው እንደ አፍሪካ ወይም ደሞ በመሪዎች ደረጃ ብዙ ነገሮችን ለመሞከርበት ይባል፣ ግን ቻሌንጆቹ ቀላል አይደለም። ስፔሻሊ እነዚህም ያሉ አይነት የቴክኖሎጂ አጠቃቀሞች መፋት ሲሆ ሚሰጠን And then now, we need the financial support ገንዘብ የአፍሪካ ሀገራት ከምጣኔ ሀብት ጥገኝነት ነፃ ለመሆን መስራት አለባቸው የምትለው ህይወት ህብረቱ እንደተባበሩት መንግስታት ድርጅትና በትይዩ ከሚቆሙ የአውሮፓ ህብረት አንጻር ሲታይ ደካማ ቢመስልም ያሳካቸው ነገሮች አሉም ትላለች። ድርጅት ከተቋቋመ በኋላ ያጸደቀው አጀንዳ ሀያ ስልሳ ሶስት አለ። በአጀንዳ ሀያ ስልሳ ሶስት ውስጥ ዋናው ከጸደቁት ነገሮች አንዱ የፋይናንሻል ኢንስቲትዩሽኖችን ውጤታማ ማድረግ ነው። ሁሉ ጊዜ ገንዘብ ከሌለና ገንዘብ እየተጠየቀ ከሆነ ስራ የሚሰራው ከገንዘብ ጋር ነው የሚባለው አጀንዳ እንዳለ ሁሉም ያውቀዋል። ስለዚህ ከዚህ ነገር አልተላቀቁም። አፍሪካውያን ከእዳ አልተላቀቁም፣ ከብድር አልተላቀቁም። በብድር የሚመጡ ገንዘቦች በትክክለኛው ቦታ ላይ እየዋሉ አይደሉም ሲጀመር ራሱ አፍሪካ ህብረትንና አውሮፓ ህብረትን ለማነጻጸር ለእኔ ይከብደኛል። ምክንያቱም ቅኝ ገዢዎች እና ቅኝ ተገዢዎች ነው የምናነጻጽረው። እዛም ቢሆን ብዙ ችግሮች አሉ። እርግጥ ነው አንድ ገንዘብ የሻንገን ቪዛ ምናምን የመሳሰሉትን ማሟላት ቢቻልም እንደ እንግሊዝ ደግሞ ያሉ ሀገሮች ደግሞ በቱሪ ቀሞ ሰት ሁኔታ እናያለን። አገሮቹ ውስጥ ጦርነት በሚነሳበት ጊዜ ቦርደሮችን መዝጋት፣ ሌላ ሌላ ግጭቶች የሚነሱበትንም ሁኔታ እናያለን። በሌላ በኩል ደግሞ የአፍሪካ ህብረት ግሚ እንደ ግሚም እንደማነሳው ከበጀት ጋር የተያያዘ ፕሮብለም አለባቸው። ህይወት አዳነ የህብረቱ አባል ሀገራት በዋናነት በሰላም ላይ እንዲሁም የፋይናንስ አቅም ግንባታ እና ጥምረታቸውን ማሳደግ ላይ ትኩረታቸውን ካላደረጉ አሁን ያሉት ተግዳሮቶች እንደሚቀጥሉ በመግለጽ የአጀንዳዎቹ መዳረሻ ዘመንም ሊራዘም ይችላል ትላለች። ስለዚህ ያን የበጀት ጥያቄ እስካልመለሱ ድረስ ውጤታማ ሊሆኑ የሚችሉባቸው ሁኔታዎች አይኖሩም። ለምሳሌ አፍሪካ ሕብረት አጀንዳ ሀያ ስልሳ ሶስት ፍላክሽፕ ፕሮጀክቶች ሲቀረጹ የተቀመጡ ነገሮች አሉ። በአፍሪካ ሀገራት መካከል ያሉ ግብይቶችን ማሳደግ ወይም ደግሞ ጥሩ ቦታ እንዲኖራቸው እስከ ሀያ ሀያ ሁለት ድረስ ይደረጋል የተባለውን ፊል ማድረግ አልተቻለን። ኢንቨስትመንት ባንክ ኦፕሬሽናል እናደርጋል እንችላለን ተብሏል። ያ መሆን አልቻለም። አፍሪካ ፓንአፍሪካን ስቶክ ኤክስቼንጅ በተግባራዊ ይሆናል ተብሎ ነበር ያልሆነም ሰንትራል ባንክ ኦፍ አፍሪካ ከሀያ ስምንት እስከ ሰላሳ አራት ድረስ ኢምፕሊመንት ይደረጋል ተብሏል። ግን የሚያሳየው ነገር አመላካሽ ነገሮቹ ያን ማለት ብዙ የምንችልበት ሁኔታ አይታይም። ፓስፖርትን በሁለት ሺ አስራ ስምንት ሲቲን ሴኪሪቲ ሳይለንስ ንጋንሳት ወይም ቶይም ተብሎ በሀያ ሀያ ከአፍሪካ ግጭቶች ማስቆማለን ብለናል። ያንም በአስር ዓመት ወደፊት ገፍ ለማለች የሪጅናል ኦርጋናይዜሽኖቹ ሪጂናል ኮሚቴዎቹ እነ ኢጋድን አይነቲሽኖች ውጤታማ ሆነዋል። ስምን ምን ያህል ውጤታማ አለ ሆኑ የምናየው ነገር ነው። ስለዚህ በብዙ ተጽዕኖ ውስጥ ያለ ስለሆነ የአፍሪካ ሕብረት መሪዎቹን ደግሞ ያን ያህል የሀገራቸውን ፕሮብለም ጨርሰው እንደገና ለሀገራዊ እድገት የሚያስልበት አፍሪካ ህብረት አባል ሀገራት ከሰላሳ ዘጠኝ አመታት በኋላ በጎርጎሮሳውያኑ ሁለት ሺ ሀያ አራት ሊያሳኳቸው ያቀዷቸው ሀያ አጀንዳዎችና ግቦች ያሉ ሲሆን በአፍሪካ ጉዳይ ተሳታፊ የሆኑ ወጣቶችና ልጆችን ማፍራት፣ የምጣኔ ሀብት አቅምን ማዳበርና ሽግግር ማድረግ፣ ትምህርትና የተመጣጠነ ምግብ ተደራሽነት እንዲሁም ሰላምና መረጋጋት ከአጀንዳዎች ውስጥ ዋና ዋናዎች ናቸው። ከአሜሪካ ድምጽ ለተጠናቀሩ ዘገባ ሰሌን ገረመው ዋሽንግተን ዲሲ ደን እናመሰግናለን ወደ ቀጣዩ ዝግጅት ስንሻገር ከኮሚኒቲ ኮሌጅ ወይም ከህዝብ ኮሌጆች ተመርቀው የሚወጡ ተማሪዎችን ቁጥር ለማሻሻል አንድ አዲስ መርሃ ግብር በመላው ዓለም በመላው አሜሪካ እየተተገበረ ይገኛል ይህን አስመልክቶ ፒቢኤስ ያሰናደውን ዘገባ ስመኝሸቆ እየታሰማናለች በዩናይትድ ስቴትስ ኦሃዮ ግዛት ውስጥ በሚገኘው ሴንሰናቲ ስቴት ኮሚዩኒቲ ኮሌጅ ውስጥ የምትማረው ብሌሲንግ ሄንደርሰን በምግብ ስራና ቢዝነስ ተባባሪ ዲግሪዋን ለማግኘት ግማሽ መንገድ ተጉዛለች። ወጥ ቤት ውስጥ ሲሆን የራሴ ክልል ውስጥ እንዳለው ይሰማኛል። ወደዋለው የ28 ዓመቷ ሄንደርሰን በሳምንት ሶስት ቀን በትምህርት ቤቷ ግቢ ውስጥ ታሳልፋለች ከምትወስዳቸው የሙሉ ጊዜ ትምህርቶች በተጨማሪ በትርፍ ሰዓቷ ስራ የምትሰራ ሲሆን የ12 እና የ5 ዓመት ልጆቿን ብቻዋን ታሳድጋለች። ከጠዋት 3 ሰዓት አንስቶ እስከ ማታ 12 ሰዓት ድረስ እዚሁ ነኝ። ግን ደግሞ ምግብ በዙም አይበስልም፣ ምግብ ብዙም አይሰራም። ስለዚህ እዚህ መሆን አለብኝ። ስለዚህ በጣም ብዙ ነገር ስለሚደራረብ ያስጨንቀኛል። በጣም ረዥም ሰዓት ነው የምሰራው። ሄንደርሰን እነዚህን ሁሉ ኃላፊነቶች ጊዜዋን እያመጣጠነ ስለሆነች ለመወጣት ትሞክር እንጂ ሁለት ዓመት የሚፈጀውን ትምህርት አጠናቃ ዲግሪዋን ለመያዝ በትክክለኛው መንገድ ላይ ናት። ኮሚኒቲ ኮሌጅ ውስጥ በተቀመጠው የጊዜ ገደብ ትምህርታቸውን የሚያጠናቅቁ ተማሪዎች ቁጥር ከሀያ ከመቶ ያነሰ ነው። ሄንደርሰን ትምህርቷ እንዳይጓተት የረዳት ሲስቴት የተፋጠነ የትምህርት ፕሮግራም መሆኑን ትናገራለች። በአንድ ዶናት ብቻ እዚህ ድረስ ነድቼ መምጣት አልችልም ነበር። ታሚ ላርኪንስ የሲስቴት የተፋጠነ ትምህርት ፕሮግራም ዳይሬክተር ናቸው። አንዳንዶቹን መሰናከሎች ማሻሻልና መንገዱን በተወሰነ መንገድ ማቅለል እንችላል ፕሮግራሙ የሚያገለግለው የሙሉ ሰዓት ተማሪ ለሆኑ ለሆኑና ዝቅተኛ ገቢ ካላቸው ቤተሰቦች ለመጡ ተማሪዎች ሲሆን በመደበኛው የገንዘብ እርዳታ ያልተሸፈኑ ሁሉንም የትምህርትና ሌሎች ተያያዥ ክፍያዎች ይሸፍናል። በዋናነት በበጎ አድራጊዎች ልገሳ የሚደገፈው ይህ ፕሮግራም ለአንድ ተማሪ በዓመት እስከ 1750 ዶላር ድረስ ያወጣል። ስመረቅ ምንም እዳ አይኖርብኝም። ይሄ እውነት የማይመስል ነገር ነው፣ ማመን አልቻልኩም። ነገር ግን ትልቁና እድሉን እንዳታልፍ የሚያደርገው ነገር ደግሞ እሱ ነው፣ ሁሉ ተጨማሪ ድጋፍ ነው። ተጨማሪ ድጋፎቹ የመጽሐፍ የመኪና ነዳጅና ሌሎች አስቸኳይ ጊዜ ወጪዎችን የሚያጠቃልል ሲሆን በተለይ በኦሃዮ ግዛት ዴተን ከተማ ለምትኖረውና ወደ ትምህርት ቤት ለመሄድ በቀን በእያንዳንዱ ጉዞ ከአንድ ሰዓት በላይ ለምትነዳው ሄንደርሰን ትልቅ ልዩነት ያመጣል። የመኪና ጎማ ተንፍሶ ትምህርት ቤት የሚመጣው የእናቴን መኪና እየተዋስኩ ነው። አሁን ግን ሲስቴት ፕሮግራም ጎማዬን ለማሰራት እንደሚረዳኝ ሳውቅ ትልቅ ሸክም ነው ከላይ ላይ የወረደው። ምክንያቱም ምን ማድረግ እንደምችል ስጨንቅ ነበር። ከገንዘብ እርዳታው በተጨማሪ እያንዳንዱ በፕሮግራም ውስጥ የሚካተት ተማሪ የማማከር አገልግሎት እንደሚያገኝ የፕሮግራሙ ዳይሬክተር ያስረዳሉ። ተማሪዎቹ ምን አይነት እርዳታ እንደሚያስፈልጋቸው ለመለየት የሚሰጠውን የማማከር አገልግሎት የሚያስተባብሩት ልክ እንደ የግል ህይወት አሰልጣኝ ናቸው። ማንን ማነጋገር እችላለሁ ከሚለው አንስቶ የሚቀጥለው እርምጃ ምን መሆን አለበት፣ ምልስራ ወይም ደግሞ ክፍል ውስጥ ጥሩ እየሰራው ነው ወይ እስከሚለው ድረስ ያማክራሉ። እንደ ራሳቸውም ሰዎች የሚያዩቸው ናቸው። ሚኪ ሀሪስ የማማከር እርዳታው ተጠቃሚ ከሆኑ የኮሌጅ ተማሪዎች አንዷ ናት። ለእኔ በእውነት ሁለተኛ ወላጆቼ እንደማለት ናቸው። ነገሮች ሁሉ በጨለሙብኝ ሰዓት ደርሰውልኛል እነሱ ባይኖሩ ምን ማድረግ እችል እንደነበር አላውቅም ሚኪ ሀሪስ በሲስቴትስ የኤሌክትሪካል ምህንድስና ቴክኖሎጂ ትምህርቷን እየተከታተለች ሲሆን በመጪው ግንቦት ተባባሪ ድግሪዋን ታገኛለች የሁለተኛ ደረጃ ተማሪ ያለው በትምህርቴ ጥሩ ነበርኩኝ ነገር ግን የሁለተኛ ደረጃ ትምህርት ቤትና ኮሌጅ ሁለት የተለያዩ ነገሮች ናቸው እኔ የራሴን ፕሮግራም መቆጣጠርና የምፈልጋቸውን ትምህርቶች በራሴ መንገድ መውሰድ እፈልጋለሁ። እናም ነገሮች ምን መልክ ላይ እንዳሉና በቀሪ ሕይወቴ ምን መስራት እንደምፈልግ ፈልገው ማግኘት በጣም የሚያስፈራ ነገር ነው። ሀሪስ ወደ ትክክለኛ መንገድ እንድትመለስ የረዳት ሲስቴትስ መሆኑን በመግለጽ ታመሰግናለች። እነሱ በስሜትና በገንዘብ ብቻ አይደለም የረዱኝ፣ ለእኔ እንደ አንድ ትልቅ ቤተሰብ ነው የሆኑልኝ። በሲንሰናቲ ግዛት መተግበር የጀመረ ተማሪዎች በአጭር ጊዜ ትምህርታቸውን እንዲያጠናቅቁ የሚረዳው የተፋጠነ ትምህርት ፕሮግራም አዲስ ሀሳብ አይደለም። ከሰባት ዓመት በፊት በኒውዮርክ ከተማ መተግበር የጀመረውና በርካታ መሻሻሎችን ካመጣው ፕሮግራም የተወሰደ ነው። የኒውዮርክ ከተማ ዩኒቨርሲቲ የተሰኘው ኮሚኒቲ ኮሌጅ ከሚማሩ ተማሪዎች አስራ ሰባት ከመቶዎቹ ብቻ ነበሩ ዲግሪያቸውን በሶስት ዓመት የሚያጠናቅቁት። የዲግሪ ትምህርታቸውን በተፋጠነ ሁኔታ እንዲያጠናቅቁ በሚያግዙ ፕሮግራሞች ውስጥ ከሚካተቱ ተማሪዎች ደግሞ 57 ከመቶ በተመደበው ጊዜ ያጠናቅቃሉ። በኒውዮርክ ከተማ ዩኒቨርሲቲ የተፋጠነ ጥናት ፕሮግራሙን የሚመሩት ክርስቲን ብሮንግኒያርት ናቸው። ፕሮግራሙ እንደ ኤሮፓያን አቆጣጠር በ2007 ሲጀምር 1200 ተማሪዎች ብቻ ናቸው የነበሩ። አሁን ከኒውዮርክ ከተማ ዩኒቨርሲቲ ተባባሪ ዲግሪያቸውን ለማግኘት የሙሉ ሰዓት ተማሪ ከሆኑ ተማሪዎች ውስጥ 42 ከመቶ የሚሆኑትን እናገለግላለን። የተፋጠነ ጥናት ፕሮግራሙ እየሰፋ መሄዱን ተከትሎ በፕሮግራሙ የታቀፉ ተማሪዎች በሶስት አመት ጊዜ ውስጥ ትምህርታቸውን ጨርሰው ይመረቃሉ። ይህ ቁጥር በፕሮግራም ውስጥ ካልተካተቱ ተማሪዎች ጋር ሲነጻጸር በጥፍ ይጨምራል። አሌክስ ሜር ሜርዴክ የተሰኘው ዝቅተኛ ገቢ ያላቸውን ሰዎች ሕይወት ለማሻሻል የተቋቋመ መንግሥታዊ ያልሆነ ድርጅት የድህረ ሁለተኛ ደረጃ ትምህርት ዳይሬክተር ናቸው። አሜሪካ ውስጥ በሚሊዮን የሚቆጠሩ የኮሚዩኒቲ ኮሌጅ ተማሪዎችና ወደ አንድ ሺህ የሚጠጉ ኮሚኒቲ ኮሌጆች አሉ። ስለዚህ እንደዚህ አይነት የተፋጠኑ መርሃ ግብሮች ለተማሪዎቹ ህይወት ትልቅ ለውጥ የሚያመጡ ናቸው። ሜርዴክ የተፋጠኑ ፕሮግራሞች ምን ያክል ውጤታማ እንደሆኑ ለማወቅ የተለያዩ ጥናቶችን እንዳደረገ ሜየር ይገልጻሉ። ይህ አቀራረብ መርሃ ግብሩ በትክክል እየሰራ ለመሆኑ ከፍተኛ እምነት ይሰጣል። እንደውም ከስምንት ዓመታት በኋላ አዲስ ግኝቶቻችንን በቅርቡ ይፋ አድርገናል። በዚያም ተማሪዎች በተሻለ ቁጥር ትምህርታቸውን ጨርሰው እየተመረ እንደሆነ ተመልክተናል። ስለዚህ ማስረጃዎቹን መፈተሻችንን ለመቀጠል ፈለግን። ማለትም ይሄ ሞዴል በኒውዮርክ ከተማ ዩኒቨርሲቲ ውጤታማ በመሆኑ ሞዴሉን ወስደን በሌሎች እንደ ኦሃዮ ባሉ አውዶች ውስጥ የሚሰራ እንደሆነ ለማረጋገጥ ፈለግን። ስለዚህ መርሃ ግብሩን ወደ ሌሎች አካባቢዎች የማባዛት ስራችንን የጀመርነው እዛ ነው። እንደ አውሮፓውያን አቆጣጠር በ2015 የተፋጠነ ጥናት ፕሮግራሙ ሲንሲናቲ ስቴትን ጨምሮ በኦሃዮ በሚገኙ ሶስት የኮሚኒቲ ኮሌጅ ውስጥ ተግባራዊ እንዲሆን ተደረገ። ፕሮግራሙ ለሕዝብ ማመላለሻ ትራንስፖርት ካርድ በመስጠት ምትክ ለነዳጅ አበል መስጠትን ጨምሮ አንዳንድ ማሻሻያዎች ቢደረጉበትም የፕሮግራሙ ዋና ዓላማ ግን እንደተጠበቀ መተግበሩን የሲንሰናቲ ስቴት ኮሚኒቲ ኮሌጅ ፕሬዚዳንት ሞኒካ ፖሴ ይገልጻሉ። እያደረግን ያለነው ለውጥ እንደሚያመጣ እናውቅ ነበር። ከተማሪዎቹ ሰምተናል። በምርቃት ስነስርዓታችንም ላይ አይተነዋል። ትክክለ ከፍተኛ ቁጥሮቹን የሚያሳይ የጥናት ውጤት ማግኘታችን ደግሞ የበለጠ ድንቅ ያደርገዋል። ልክ በኒውዮርክ እንደታየው በኦሃዮ ተግባራዊ በተደረጉት ፕሮግራሞች ውስጥ ገብተው የተመረቁ ተማሪዎች ቁጥር በፕሮግራሙ ካልገቡት ጋር ሲነጻጸር በእጥፍ የበለጠ ነው። ፕሮግራሙ በሲንሰናቲ ስቴት ውስጥ ስኬት ያስመዝግብ እንጂ የተፋጠነ ትምህርት ፕሮግራሙ ለሶስት ዓመት ተግባር ላይ ከዋለ በኋላ እንደ አውሮፓውያን አቆጣጠር በ2018 ተጠናቀቀ። መርሃ ግብሩን ማቆም ነበረብን፣ ምክንያቱም ተቋሙ እሱን መቀጠል የሚያስችል የገንዘብ ድጋፍ አልነበረውም። ኮሚዩኒቲ ኮሌጆች ለተማሪዎቻቸው ብዙ ነገር ነው የሚያደርጉት፣ ነገር ግን የሚደረግላቸው የገንዘብ ድጋፍ በጣም ዝቅተኛ ነው። ስለዚህ ችግሩ ያለው ኮሚዩኒቲ ኮሌጆቹ ውጤታማ እንደሆኑ ያረጋገጥነውን መርሃ ግብር ተግባራዊ እንዲያደርጉ የሚያስችላቸውን ድጋፍ ማድረጉ ላይ ነው። ነገር ግን ወጪው ሲንሰናቲ ስቴትስ ፕሮግራሙን ሙሉ ለሙሉ ሙሉ እንዲያቆም አላስገደደውም። ከበጎ አድራጊዎች 35 ሚሊዮን ዶላር ማሰባሰብ በመቻሉ እንደ አውሮፓውያን አቆጣጠር በ2021 ፕሮግራሙን እንደገና መጀመር እንደቻለ ላርኪንስ ይገልጻሉ። ይሄ መዋለ ንዋይ ለአካባቢው የኢኮኖሚ እድገት ያመጣል። እንደምናውቀው ተማሪዎቹ በተመረቁ ቁጥር ለመቀጠር ያላቸው እድልም ይጨምራል። ያ ደግሞ አጠቃላይ የሕይወታቸውን መስመር ይቀይረዋል። ወደ ላይ የማደጉ ውጤት በጥናትም ተረጋግጧል። ባለፈው ወር የተደረገ አዲስ ጥናት እንደሚያሳየው በኦሃዮ በተፋጠነ ፕሮግራሞች ውስጥ ተካተው የተመረቁ ተማሪዎች የሚያገኙት ገቢ ካልተካተቱት ጋር ሲነጻጸር በ11 ከመቶ ብልጫ አለው። ብሮንግኒያርት እንደሚሉት የጥናቱ ውጤት ፕሮግራሙ እንደሚሰራ እና አሁን ተግባራዊ እየተደረገባቸው ካሉት ሰባት የአሜሪካ ግዛቶች ውጭም መሰራጨት እንዳለበት የሚያሳይ ነው ይላሉ። በተናጠል ከኮሌጆች ጋር ነበር የምንሰራው፣ አሁን ግን ከተለያዩ ግዛቶች ጋር በስፋት እየሰራን ነው። ሲስቴት የተፋጠነ ፕሮግራም በኮሌጅ ውስጥ በከፈተው ቢሮ ውስጥ ያገኘናት ሄንደርሰን ከገንዘብ እርዳታና ከምክር አገልግሎቱ በተጨማሪ ፕሮግራሙ የአንድ ማህበረሰብ አባል የመሆን ስሜት ይፈጥራል ትላለች። ገና ወደ ቢሮ ስትገቢ ሁሉም ሰው ፈገግ ብሎ ነው የሚቀበልሽ። ሁልጊዜም ሲያዩሽ ደስተኞች ናቸው። እኔ እንጃ ግን በቃ ለእኔ እውነተኛ ስሜት ነው መስሎ የሚታየኝ። ከልባቸው ካልሆነ በጣም ጎበዝ አስመሳይ ናቸው ማለት ነው። በቃ ደስ ይላል። ሁሉም ሰው ልክ እንደ ቤተሰብ ነው። ሁልጊዜም ለመደገፍ የተዘጋጀ የራስ ሰው እንደማለት ነው። በትክክል ኮሌጅ ውስጥ መሆኔ አስተሳሰቤንና አይምሬን አስፍቶልኛል ከሰዎች ጋር እንዴት እንደመግባባ ነገሮችን እንዴት እንደማስብ ጨምሮ አሁን ከዚህ በኋላ ምን እንደማደርግ አላውቅም። ነገር ግን በዚሁ መቀጠል እፈልጋለሁ። መኝሽን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ሙያዊ ክህሎቶችን በቀልብ ሳቢ ምስሎች እያደራጀ ስለሚያቀርበው የኢትዮጵያን የትምህርት መርሃ ግብር ነግራችኋለን። ከልጅነት የጀምሮ ሶፍትዌር ኢንጂነር የመሆን ትልቅ ህልም ነበረኝ። ምስክር አዳነ እባላለሁ። የሞያሎጂ ዲሻል ሰርቪስ ስራ አስኪያጅ ነኝ። ማያሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያ ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካልኩለሙን አዘጋጅተን ፕሮዲውስ አድርገን ማርኬት አድርገን ለተጠቃሚዎች እናደርሳለን። ማያሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪ ሪከርድ የሆነ ቪዲ ልጆች አለ ራሳቸውና ኳሊቲያቸውን ይጠብቋሉ። ጥሩ ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፔሪንስ ያላቸው ቢያንስ ከአምስት ዓመት እስከ አስር ዓመት በላይ እየሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አርአያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ። በንምናስባችን ኮርስ መርጠን የሚሰጥበት ፕላትፎርም ነው። ሙያሎጂ ዶት ኮም ይሰኛል። በጣም አመሰግናለሁ። ምስክር ይሄ ሙያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅቶ የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድን ነው የሚለውን እስኪ በመጀመሪያ ያስረዳል። እንግዲህ ይህንን ስንጀመር አሁን ኦልሞስት አንድ ዓመት አልፎናል። ከመጀመራችን በፊት እኛ እንደ ባገር አንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርስቲ እንደተመረቁ ግን ሪያሊቲ ወርልድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪየንቴሽን ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይሄ ነገር ያለው ሶፍትዌር ላይ ወይም ቴክኖሎጂ ላይ ብቻ አይደለም። ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራው አለም ሲገባ ይሄ ነገሮች እውቀት ያስፈልጉ ወይም ደግሞ ሪል እስኪሎች ያስፈልገዋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በሳ አለም የምናገኛቸው ኤክስፔሪንሶች ትልቅ ናቸው ብለን አሰብን። ሶ ይናት ይህንን ነገር ከሶፍትዌሩ ወጥ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶችን እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ ከ250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ ቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኤኒ ቋንቋ አዳፕት ተደርጎ ሊሆን ይችላል መማር ይችላሉ ብለን አሰብን። ስለዚህ ለምድር ይህን ማንጀመረዋልን ሲስተሙ ላይ በአግራውንዳችን ነበር። እሱን ሰራን፣ ከኢንስትራክተሮቻችን ጋር አወራን፣ መረጠን፣ ከነሱ ጋር ፕሮዳክሽን ሰራን፣ ዘን ለቀቅን ማለት ነው። የዚህን ሰዓት ላይ ማለት ብዙ ሰው ይህን ነገሮች በቀላሉ መጠቀም እንደሚችል ማየት ይችለናል ማለት ነው። ሞያሎጂ፣ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን መምራኖችን የምትመርጡበት መስፈርት አላችሁ ወይ? ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካደሚክ የሆኑ ማለትም፣ ከቀለም ትምህርት የተለዩ የሞያ ወይም ደግሞ እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥረ ነው። ስለዚህ ከቀለም ትምህርቶች ውጭ በቀለሉ ሰዎች መማር የሚችሉት አንዳንዴ አስበነው ከሆነ ብዙዎቻችንን ስራ ላይ ለምለም የምንሰራው ነገር ከተማርንበት የተለየ ነው። የተለየ በፊልድ ነው። ኢቭን ያጠናነው ሌላ ነው፣ የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳ የምንሰራ ኤክስፒሪንስ የምናደጉ ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ውርድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንጻር ደግሞ መምህራኖቹ ሞያ ልጅ ዶስኩም ላይም ገብቶ ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከአምስት ከአስ ዓመት ኤክስፒሪያንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪያንሳቸውን ቼክ አድርገን ያመጣ ናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጀኔሬሽን ስፔሻ የእኛ ተጠቃሚዎች ወይ ደግሞ የእኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውና ህይወታቸውን መቀየር የሚፈልጉ ናቸው። አብዛኛው ሰ ሰዎች እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይም ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርቱ ላይ ትኩረት የማንሰጠው ተመርቄ ምንሆናለሁ ተመርቄ ምናድርጋለሁ ማንን መስላለሁ የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ ይችላለው። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚች ኮርስ ላይ ማግኘት እንችላለን ማለት ና የመረጥናባቸው ለማህበረሰቡ ኢንስፓየርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላችሁ እና ለኔክስት ጀኔሬሽን ደግሞ መለወጥ የሚፈልጉ አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው? ወጣቶች የነሱ ከነሱ ኤክስፒሪያንስ ተለምረው ተለውጠው ማየት ነው እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው። ይህንን የትምህርት አውታር የጀመራችሁት እንደ ሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ግን እያበበ በሚገኝባት ሀገር ነው እና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ? እንደ ትልቅ ተግዳሮት ባናይም አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠበቅም ያንም ለማድረግ ብዙ ትጋት ጠይቃል ማስታወቂ ጠይቃል ማለት ነው አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም፣ ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን እስቲል በጣም ገና ገናነን ማለት እንችላለን። እሱ ላይ እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሚኒኬሽን አንፃር ደግሞ አሁን የተሻለ ደረጃ ልከበፊቱ ብለን እናስባለን ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍለ መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለን ነው እየመጣን ያለው። እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲስትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም አውቶሜትሪክ ወይም ከሆነው በተጨማሪ ሰዎች ጋር ቀራበብለ ማቅረብ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያንን ያን ነገር መጠቀም አልችልም፣ ያን ነገር አንደርስታንድ ወይም ደሞ መረዳት አልችልም የሚባሉ ነገሮች ነበሩ። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀስ እያለን ደግሞ ወደ ተለያዩ ደግሞ ወደ ሰዎች ሊጠቀሟቸው የሚችልባቸው ቋንቋዎች ደግሞ እንመጣለን ደግሞ የተወሰኑ ቪዲዮዎችን እኔም ተመልክቻለሁ። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ። በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቸዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያ ሎጂ ትልቁ ህልም? እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው። ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይም ደግሞ ለመስራት ብቁ አይደለም ብለን እናምናለን። ወይም ደግሞ ድጋፍ ያስፈልጋቸዋል ተጨማሪ ማለት ስለዚህ፣ ሙያ ሎጂ ደግሞ ምንድን ነው የሚያስበው? እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው የሚሆነው ማለት ነው። ወጣቶች አሉ። በየአመቱ የምንሰማው ስምንት መቶ ዘጠኝ መቶ ሺ ተማሪ ከአስራ ሁለተኛ ክፍል ይጨርሳል። ዩኒቨርሲቲ መግባት የማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ወይ ኮምፒውተር ደግሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያየ እስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይ ወደ አስራ ሁለተኛ ክፍል የሚገቡ አሉ ከዩኒቨርሲቲ ደግሞ የሚወጡ ሰዎች አሉ። እነሱን ሰዎች ተደራሽ ማድረግ ብንችል እንዲሁም ደግሞ ይህን ደግሞ ቴክኖሎጂ እንደመሆኑ መጠን አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ እስኪሎችን ወይም ደግሞ ትምህርቶችን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮቻችንና ተመልካቾቻችን። የነገ ሰው ይበለን። መልካም ምሽት።